The Voice of America. የአፍሪካ አየር መንገዶች በኮሮና ቫይረስ ሳቢያ የተጣለባቸው የትራንስፖርት ገደብ ካደረሰባቸው ጉዳት ለማገገም ከሶስት ዓመታት በላይ እንደሚወስድባቸው የአየር ትራንስፖርት ኢንዱስትሪ ውስጥ አዋቂዎች ተናግረዋል። የዚያኑ ያክልም በዓለም አቀፉ ቀውስ እየተንገታገተ ያለው ኢንዱስትሪ ራሱን በአዲስ መንገድ አደራጅቶ የተለያዩ ስልቶችን በማቀድ ውጤታማ ሊሆን የሚችልበትንም እድል የተከፈተለት መሆኑን የቪኦኤ ዘጋቢ አኒታ ፓውል ከጆሀንስበርግ ዘግባለች። የኢትዮጵያ አየር መንገድን የህዝብ ግንኙነት ኃላፊ አቶ ሄኖክ ሲራክን ደግሞ አየር መንገዱ የአገልግሎቱን ዘርፈ ብዙነት በማሳደግ የቀውሱን ጊዜ በውጤታማነት እየተሸጋገረ መሆኑን ለአሜሪካ ድምጽ የአማርኛው ፕሮግራም ተናግረዋል። የአኒታ ፓውልን ዘገባ ጨምሮ የኢትዮጵያ አየር መንገድን ህዝብ ግንኙነት ያነጋገረው ደረጀ ደስታ ዘገባውን እንደሚከተለው ያቀርበዋል። የኮሮና ቫይረስን ስርጭት ለመክታት ድንበሮቻቸውን በዘጉ አገሮች ሳቢያ የአፍሪካ አየር መንገዶች በረራቸውን ለወራት አቋርጠዋል። ምንም እንኳ አሁን በርካታ አገሮች የሰማይ ላይ መስመሮቻቸውን ክፍት ለማድረግ በዝግጅት ላይ ቢሆኑም ያ ማለት አየር መንገዶቹ ከየቆሙበት ቦታ ወዲያው ብድግ ብለው በረራ ይጀምራሉ ማለት አለመሆኑን ኤክስፐርቶች ይናገራሉ። ካለፈው መጋቢት ወር ጀምሮ ፓይለቶችን ብቻ ሳይሆን ኢንጂነሮችን፣ ወይም መካኒኮችን፣ ድጋፍ ሰጪዎችን ጨምሮ የ3.3 ሚሊዮን ሰዎች ህይወት ተጎድተዋል። እሱም ብቻ ሳይሆን በዘርፉ ገቢ መስተጓጎል ሳቢያ የወደፊቱ ተስፋቸው ራሱ በጥርጣሬ ላይ እንዲወድቅ ሆኗል። ወደፊቱ የደበዘዘ ገጽታ እንዳለው አንድ የትልቅ አፍሪካ አየር መንገድ ማህበር መሪ ይናገራሉ። የደቡብ አፍሪካ አየር መንገዶች ማህበር ስራ አስፈጻሚ የሆኑት ክሪስ ዘዊጀንተል እንዲህ ይላሉ በሚያዝያ አጋማሽ የአየር ትራንስፖርት ትራፊክ በየካቲት ሁለት ሺህ ሃያ ከነበረው ዘጠና አምስት ከመቶ ዝቅ ብሏል። ስለሆነም አየር መንገዶቹ ወዲያው እጃቸው ላይ ያለውን ጥሬ ገንዘብ ወደ መቆጠብና ወጫቸውን ወደ መቀነስ ማተኮራቸው በግልጽ የሚጠበቅ ነበር። እንዳለመታደል ሆኖ እንደፈለጉት መቀነስ የማይችሉት ወጪ ሆኖ የተገኘው ግን ለሰራተኞቻቸው የሚከፍሉት ወጪ ብቻ ነበር። ፓይለቱ ካርል ቦልዌግ ይህን አስቀድመው ያውቁ ነበር። ደቡብ አፍሪካ ሁሉን ነገር በዘጋችበት ጊዜ እውቁ አብራሪ በደቡብ አፍሪካ አየር መንገድ ያደረጉት የአገር ውስጥ በረራ የመጨረሻቸው እንደሆነ ተሰምቷቸዋል። የ58 ዓመቱ ፓይለት የረጅም ጊዜ የበረራ አገልግሎታቸው የዚያን ቀን የተጠናቀቀች መሆኑን ለራሳቸው በማኩተምተም ሁኔታዎችን በጸጋ ለመቀበል ቃል ገብተዋል። የደቡብ አፍሪካው አየር መንገድ ፓይለቶች ማህበር ፕሬዝደንት የሆኑት አብራሪው ካርል እንዲህ ይላሉ። እለቱ ልክ ከመጋቢት አስራ አምስት ቀን ነበር። አዎ፣ እና ያው ነው ለነገሩ። ያ የመጨረሻው በረራይ እንደሆነ አላወቅኩትም ነበር። የት እንደ በረርኩም አሁን አላስታውስም። ያን ጥያቄም ትጠይቅኛለሽ ብዬ ተስፋ አላደርግም ግን እንደሚመስለኝ። ለማንኛውም የበረራ መዝገብ ላይ አያለው? ይሁን እንጂ ክሪስ ዘ ዊጀንተል እንደሚሉት ይህ ክስተት ኢንዱስትሪው ራሱን ተጠቃሚ ማድረግ የሚችልበትን አጋጣሚ ይፈጥርለታል። አንዳንድ አየር መንገዶች ለምሳሌ የአህጉሩ ቀዳሚ መሪ የሆነው የኢትዮጵያ አየር መንገድ የመንገደኞችን አውሮፕላን ወደ ጭነት ማጓጓዣ ካርጎ አውሮፕላን በመቀየር አፍሪካ የምትፈልገውን ሸቀጥና በምድር የተጓደለውን የትራንስፖርት መሰረተ ልማት ፍላጎት በመተካት አሟልቷል። በአየር ትራንስፖርት ኢንዱስትሪ ውስጥ አየር መንገዶቹ ሰራተኞቻቸውን እንዴት አድርገው በተለያየ ዘርፍ በማሰማራት መጠቀም እንደሚፈልጉ እያሰላሰሉ ነው። በሚቀጥሉት ወራት ውስጥ አየር መንገዶቹ ደንበኞቻቸውን ወደ በረራ ለመመለስ ምን አይነት ማባበያዎችን እንደሚሰጧቸው መንገደኞች ሊያስተውሉ ይችላሉ። የደቡብ አፍሪካው አየር መንገዶች ማህበር ስራ አስፈጻሚ ክሪስ ዘዊ ጀንተል እንዲህ ይላሉ። ደንበኞችን ለማባበል በርካታ የሽያጭ ማግባቢያዎች ይካሄዳሉ። በረራዎቹ ደህንነታቸው አስተማማኝ መሆኑን በመግለጽ መንገደኞቻቸውን ያግባባሉ። ከዚያም ጋር ተያይዞ በመጀመሪያው አካባቢ በርካታ የዋጋ ቅናሾቹን በገበያው ውስጥ ማየት ይቻላል። በደቡብ አፍሪካ በ2021 አጋማሽ ላይ የአገር ውስጥ በረራዎች መልሰው ሊያንሰራሩ እንደሚችሉ ተገምቷል። የዓለም አቀፉ በረራ ትንሽ ጊዜ የሚወስድ ሲሆን ምናልባትም እስከ 2023 ወይም 2024 ድረስ ሊቆይ ይችላል። በሌላም በኩል ለበረራ የሰለጠኑ አዳዲስ አብራሪዎችም ጊዜውን በጉጉት መጠባበቃቸው አልቀረም። የኢግል በረራ የትምህርት ቤት አሰልጣኝ የ28 ዓመቷ ወጣት ኬሊ ስሊንገርስ እንዲህ ትላለች። እንደሚመስለኝ ራሱን ቶሎ የሚያስተካክል ኢንዱስትሪ ነው ያለን። በመስከረም አንድ ጊዜ የነበረውን ሁኔታ ብታይ እንደዚሁ ነበር። በዚህ ሰዓትም ብዙ ጥርጣሬ አለ። ሰዎች ፈርተዋል። ነገር ግን በመስከረም አንዱ ጥቃት ማግስት ኢንዱስትሪው ወደ ቦታው የተመለሰው ወዲያውኑ ነበር። በትክክል ያየኸው እንደሆነ ግን መልሶ ለማገገም የወሰደበት ጊዜ ሁለት ዓመት ነው። አሁንም በአቪዬሽን ኢንዱስትሪው የሚሆነው ይኸው ይመስለኛል። እንደገና ተመልሶ ያንሰራራል። የአየር ትራንስፖርቱ ያን ጊዜ ተመልሶ በሚያንሰራራበት ሰዓት አለች ኬሊ፣ አየሩ ከሰማይ ነው የሚይዘውም የለውም ብላለች። የሰማችሁትን የአኒታ ፓውልን ዘገባ መሰረት በማድረግ ያነጋገርኳቸው የኢትዮጵያ አየር መንገድ የሕዝብ ግንኙነት ኃላፊ አቶ ሄኖክ ሲራክ የአየር መንገዱ አውሮፕላኖች አሁንም አየር ላይ መሆናቸውን ገልጸዋል። ያ ማለት በቂ መንገደኞች ኖረው አይደለም። እንደ ሌሎቹ አየር መንገዶች አየር መንገዱ በመንገደኞች ላይ ብቻ ተማምኖ የተቀመጠ ሳይሆን አገልግሎቱን ዘርፈ ብዙ፣ እሳቸው እንደሚሉት ዳይቨርሲፋይድ አድርጓል። ያን በማድረጉም በወረርሽኙ ሳቢያ ለተፈጠረው ቀውስ አየር መንገዱ ራሱን በፍጥነት ማዘጋጀቱን እንደሚከተለው ያብራራሉ። እንግዲህ ያው የኮሮና ቫይረስ ከተከሰተበት ጊዜ ጀምሮ በአጠቃላይ በዓለም ኢኮኖሚ ላይ የፈጠረው ችግር የሚታወቅ ነው። ከዛም አንዱ ደግሞ በጣም የተጠቃው የአቪዬሽን ዘርፉ ነው። በተለያዩ የአቪዬሽን ባለስልጣን አካላት እንደገለጹት ከሆነ የአቪዬሽን ዘርፉ በከፍተኛ ጉዳት ከሚደርስባቸው አንዱ ነው። ከዛም እንግዲህ የአየር መንገዶችን ሁኔታ በተለያዩ ሚዲያዎች እንደሰማ ነው። ብዛቶቹ ከገበያ ውጭ የሆኑበት ሰራ ላይ የገቡበት፣ እንዲሁም ከመንግስታቸው ቤላውት ወይም ድጋፍ ያገኙበት ሰራተኞችንም የቀነሱበት ሁኔታ ነበር። እንግዲህ የኢትዮጵያ አየር መንገድ ይህንን ችግር ለመቋቋም ያደረጋቸው የተለያዩ ጥረቶች አሉ። ከእነዚህም መካከል የኢትዮጵያ አየር መንገድ ቀደም ብሎም በራዕይ ሀያ ሀያ አምስት አስቀመጠው መሰረት የዳይቨርሲፋይድ ቢዝነስ ሞዴል የሚጠቀም ነው። የተለያዩ የቢዝነስ ዘርፎችን የሚጠቀም ነው። እነሱን ተግባራዊ በማድረግ ነው። በተለይም ደግሞ በወቅቱ የነበረውን የእቃ ጭነት አገልግሎት ሰፊው ስንሰት ቆይተናል። በተጨማሪም ደግሞ የአውሮፕላን ጥገ ገናንም እነዛ ውስጥ እናከናውን ነበር። ከዚህ አንጻር ወደ ሀያ አምስት የሚደርሱ የመንገደኛ አውሮፕላኖቻችንን ለቃጭነት እንዲውሉ አድርገን የተለያዩ የፐርሶናል ፕሮቴክቲቭ ኢኩዊፕመንት ወይም ለኮሮና ቫይረስ መከላከል የሚያገለግሉ የሕክምና እቃዎችን ከተለያዩ ሀገራት ወደ ተለያዩ ቦታዎች ስንወስዱ ነበረ በአፍሪካ በሰሜን፣ በደቡብ አሜሪካ፣ በአውሮፓ በኤዚያ ጭምር የኛ አውሮፕላኖች እነዚህ እቃዎች ሲያጓጉዙ ነበር። ሌላኛው ደግሞ በሜንቴናንስ ክፍላችን የተለያዩ የሀገር አውሮፕላኖችን በማምጣት ጥገና አገልግሎት ሰጥተናል። ወደ አርባ የሚደርሱ አውሮፕላኖችን ጠግነን አስረክበናል። እነዚህም ደግሞ ከአጠቃላይ አስራ ሁለት ከሚደርሱ የአፍሪካና የመካከለኛው ምስራቅ ሀገራት የመጡ አውሮፕላኖች ናቸው። በተጨማሪም ደግሞ የተለያዩ ከቤተሰቦቻቸው ርቀው የነበሩ ሰዎችን በሪፓትሬሽን በምንለው ልዩ በረራ አድርገን ከሰላሳ ሶስት ሺህ በላይ ዜጎችን ከሚወዷቸው ቤተሰቦቻቸው ጋር ማገናኘት ችለናል። በዚህም ደግሞ ብዙ አድናቆትን እየተቸረንን በአጠቃላይ የካርጎ የጥገና እንዲሁም ደግሞ የሚፋፈሽን በረራዎችን በመስራት በዚህ መልኩ እንግዲህ እየተቋቋመን ምንም አይነት ሰራተኛ ሳንቀንስ እንዲሁም ደግሞ ከመንግስትን ድጋፍ ሳንቀበል እስካሁን ችግሩን እየተቋቋም እንገኛለን። ይህን ይመስላል እንግዲህ አጠቃላይ ያሳለፍነው እና እያሳለፍ ነው ያለው ጊዜ። ያ ማለት ግን አየር መንገዱ ከመንገደኞች ያገኝ የነበረውን ገቢ ተክቷል ማለት አለመሆኑን አቶ ሄኖክ ተናግረዋል። የኢትዮጵያ አየር መንገድ ከፍተኛውን ገቢ ያገኝ የነበረው ከመንገደኞች በረራ መሆኑንም አስረድተዋል። አየር መንገዱ በፊት ያገኝ ከነበረው ገቢ ከ20 ከመቶ በታች የወረደ እንደነበረም ገልጸዋል። የኢትዮጵያ አየር መንገድ አሁን ስለሚገኝበትም ሁኔታ የሚከተለውን ብለዋል። በተወሰነ መልኩ ሙሉ በሙሉ ኪሳራ ከሚባል ወይም ልናገኝ የነበረውን ገቢ ባናገኝም ጥሩ የሆነ ሁኔታ ላይ ነው ያለ ነው። ምናልባት በፋይናንስ አሁን በቅርቡ በወጡት በፎርብስ እና በሲምፕል ፍላይንግ ዘገባዎች መሰረት እንግዲህ ዓለም ላይ በተወሰነ ቢሆን ትርፋማ ሆኖ ከቆዩ አየር መንገዶች አንዱ ሆነናል። ይሄንን ይመስላል። እንግዲህ አሁን አጠቃላይ ችግሮች ምን ያህል ሆነ እንዴት ሆነ የሚለውን ወደፊት ለሕዝቡም ለሚዲያዎች የምንገልጽ ይሆናል። አሁን ባለው ሁኔታ ግን ያለውን የመንገደኛ በረራ መጀመርን አስመልክቶ የጀመርናቸውም የተወሰኑ በረራዎች አሉ። ግን የመንገደኛው መምጣት ወይም ደግሞ እንደታሰበው መንገደኞች ብዙ እየመጡ ባይሆኑም ባሉት ቅድም በተቀጥፏቸው አማራጮች እየሰራ እንገኛለን። ብዙዎቹ አየር መንገዶች በገቢ ማጣት ብቻ ሳይሆን ብዙዎቹም ሰራተኞቻቸውን ከስራ ማሰናበታቸው ተዘግቧል። የኢትዮጵያ አየር መንገድ ግን በቀውሱ ሳቢያ አንድም ሰራተኛ አለማሰናበቱን ይገልጻል። ይህን እንዲያረጋግጡልኝ ጥያቄውን ደግሜ ያቀረብኩላቸው ሌሎቹ አየር መንገዶች ፓይለቶቻቸውን የቀነሱ መሆኑን፣ ብዙ ሰራተኞችን ያሰናበቱ መሆኑን ገልጸዋል። እርስዎ ቅድም ሲናገሩ ምንም ሰራተኛ ሳንቀንስ የሚል ነገር የሰማው መሰለኝ ልክ ነሱ ነገር፣ አልቀነሳችሁም? ምንም የተቀነሰ ሰራተኛ የለም። በትክክል እንግዲህ የኢትዮጵያ አየር መንገድ የኮሮና ቫይረስ ቃዎች ከተከሰተ ጊዜ ጀምሮ የተለያዩ የዓለማት አየር መንገዶች ትልልቆቹ በስምናቃቸው ሰራተኞች ሲቀንሱ፣ በአንድ ቀን ከስድስት ከሰባት ሺህ የቀነሱበት ሁኔታ ነበር። የኢትዮጵያ አየር መንገድ ምንም አይነት ሰራተኞችን ቋሚ ሰራተኞችን ሳይቀንስ፣ ሁሉም ሰራተኞች በስራ ላይ ናቸው ያሉት። በእርግጥ ሁኔታው ከመጥፋት አንጻር በስራ አካባቢ ያለውን ርቀት ከመጠበቅ አንጻር እረፍት እንዲወጡ ሰራተኞች አድርገናል። ሰው ከዛም ከረፍት መልስ ተወሰነው ሲሰራ ቀጥሎ ያለው በዛ መልኩ በእረፍት ቆይታ የቆዩ ሰራተኞች አሉ። ከዛም ሁሉም ሰራተኛ አሁን እየተመለሰ ያለበት ሁኔታ ነው ያለው። በአጠቃላይ ከሌሎች አየር መንገዶች አንጻር ስናይ በዚህ መልኩ ችግሩን እየተቋቋምን ያለ ነው። ሰራተኛም ሳንቀንስ የመንግስት ድጋፍ እንሳን ሳንጠይቅ ወይም ሳንቀበል አየር መንገዱ ስለወደፊቱ ምን ያስባል? እስከ መጨረሻው ድረስ ቀውሱን ተቋቁሞ በአሸናፊነት ይወጣ ይሆን? እንዲህ ይላሉ አቶ ሄኖክ። እንግዲህ አሁንም ያው ያለውን ዳይቨርሲፋይድ ቢዝነስ ሞዴል በመጠቀም አሁንም ያሉትን የጥገና የአውሮፕላን ጥገና እንዲሁም ደግሞ የጭነት በረራዎችን በማጠናከር የመንገደኞችን በረራዎች ያው በረራዎቻችን ሀገራት በከፈቱ ቁጥር እየጨመርን በዚህ መልኩ ለመቀጠል አስበናል። እንግዲህ በዚህም እስካሁን ባለው ከሆነ ገና የሚሆን ይመስለናል። እንግዲህ ወደፊት የሚሆነውን አናውቅም። እንደ አየር መንገድ ግን ጠንካራ አመራሮች እና ጠንካራ ሰራተኞች ማለች ሁሉንም በመጠቀም እስካሁን ደርሰናል። እንግዲህ ወደፊቱን የሚመጣው እናያለን። ሁላችንም ጽናትና እምነት አለን። በዛ መልኩ እየሰራ ያለ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።